ሰላም ሰላም፣ የሀገር ልጆች እንዴት ከረማችሁ? ከምድር እስከ ህዋ ሳምንታዊ ፕሮግራማችን ዛሬም ለዕለቱ የተባለውን መሰናዶ ይዞላችሁ ተጀመረ። ከኤፍኤም አዲስ 97 ነጥብ 1 ባንድ የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። እያደመጣችሁን በመሆኑ ደስ ይለናል። ታደምጡን ዘንድ ስለመረጣችሁንም ከልብ እናመሰግናለን። አሁንም አብረን እንቀጥልና የዛሬውን ከምድር እስከ ህዋ ዝግጅት አድምጡልን። ስለ ሥርዓተ ፀሐይ አካላት የሚገርሙ ጉዳዮችን ትሰሙበታላችሁ። ባለፉት ሁለት ተከታታይ ፕሮግራሞቻችን ስለ ፀሐይ ተፈጥሮ ዕድሜና ይዘቷ፣ በምድር ላይ ስለምታስከትላቸው አዎንታዊና አሉታዊ ተጽዕኖዎች ለመዳሰስ ሞክረናል። በዚህ በዛሬው ዝግጅት ደግሞ በፀሐይ ዙሪያ ስለሚገኙ የስርዓተ ፀሐይ አካላት ያሉ መረጃዎችን እንደምንቀጥል ቀጠሮ መያዛችንም አይዘነጋም። ስርዓተ ፀሐይ ራሷን የስርዓቱ አስኳል ወይም ማዕከል የሆነችውን ፀሐይን ጨምሮ የፀሐይ ፕላኔቶችን፣ የፕላኔቶቹን ጨረቃዎች፣ አስቴሮይዶችንና የመሳሰሉትን አካቶ የያዘ ነው። በሌላ አነጋገር በፀሐይ ሰብሳቢነት ያለ እንደ አንድ የህዋ አካላት ቤተሰብ የሚታይ ነው። በህዋ ውስጥ ከዚህ ቤተሰብ ባሻገር ሌሎች በቢሊዮንና ትሪሊዮን ሊቆጠሩ የሚችሉ የህዋ አካላትም ማለትም ከዋክብት፣ ፕላኔቶች፣ ጨረቃዎችና ሌሎችም ነገሮች ያሉ በመሆኑ የዛሬውን መሰናዶ የምንጀምረው ስለ ብርቅየዋ ኮከባችን ፀሐይ ልንነግራቸው ሲገባ በጊዜ እጥረት ያልነገርናቸውን ጥቂት ነጥቦች በማስቀደም ነው። በዚህ በዛሬው ፕሮግራምም መረጃዎቹን በማካፈል ዶክተር ኤፍሬም አብረውኛሉ። ዶክተር ኤፍሬም በሽር እባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔተሪ ሳይንስ ትምህርት ክፍል ተመራማሪ ነኝ። ስለ ብርቅየዋ ኮከባችን ፀሐይ ያለው መረጃ ባለፉት ሁለት ፕሮግራሞቻችን የነገርናችሁ ናችሁ ብቻ ነው ማለት አለመሆኑን ትረዱናላችሁ ብለን ተስፋ እናደርጋለን። ብታውቋቸው ብለን ያሰብናቸውን ብቻ ትኩረት በማድረግ ነገር ናችሁ እንጂ ከዚህም በላይ ስለ ፀሐይ የታወቁ ብዙ ነገሮች አሉ። ዶክተር ኤፍሬም ከዚህ ሰፊ መረጃ ባይቀር ያሉትን ጥቂት መረጃ ያደርሱንና ወደ ዕለቱ ትኩረታችን እናልፋለን። አስቴሮይድ ቤልት ብለን የምንለው አለ። አለቶች ናቸው። የተለያዩ አለቶች ስርዓተ ፀሐይ በተፈጠረበት ወቅት አካባቢ የተፈጠሩ ሁላ ተብሎ የሚታመኑ ናቸው እና የእነሱን እድሜ ማወቅ የስርዓተ ፀሐይን እድሜ ማወቅ ነው ብሎ ስላመኑ። ናሳ በቅርብ ትሮጃን አስቴሮይድ ወደሚባል ዩፒተር በምትዞርበት ምህዋር ላይ አካባቢ ላይ ያሉ አለቶች ናቸው። ወደ እነሱ በቀጥታ የተላከች መንኮራኩር አለች። መንኮራኩሯን ስሟን ማን ቢሎ ጥሩ ነው? ሉሲ ብለዋታል። እና እቺ ሉሲ 2021 ላይ ነው ወደ ትሮጃን አስቴሮይድ የተላከችው እዛ ጁፒተር አካባቢ ለመድረስ የሚጠቀሙበት ሳይንስ ራሱ በጣም ነው የሚገርመው ና እቺ ሉሲ የተባለችው ለምንድን ነው የሰው ልጅ የተፈጠረበት ከሉሲ ነው የኛ አሁን ባለን መረጃ ሰውን የሚመስል እንስሳ መታየት የጀመረበት የነ ሉሲ ዘመን ተብሎ ይባላል የነ ሉሲ ዘመን ከዛም ደግሞ በቅርብ አርዲ የምትባልም እንደዚሁ እየተገኙበት እና ስለዚህ ሉሲ ብሎ ያሏት ልክ የሰው ልጅ መነሻ ነው ተብሎ ሉሲ እንደምትታመን፣ እነኚህ ትሮጃን አስቴሮይድ የሚባሉት የስርዓተ ፀሐይ ሉሲዎች ናቸው፣ እና እነሱን መረጃ የምናገኘው ልክ ከሉሲ እንዳገኘ ነው። አዎ፣ የስርዓተ ፀሐይን መረጃ ደግሞ ከነሱ እናገኛለን ከነሱ እናገኛለን ነው እና ለዛ ተብሎ ወደ እሷ እንድትወነጭፍ አድርገው በጣም በጉጉት እየተጠበቀ ነው የእሷ መረጃ። እንደደረሰች የምርምር ስራን ወይም ደግሞ ፎቶ የምታነሳውን የተለያየ መረጃዎችን ከወሰደች በኋላ እዛ አትቀርም፣ ድጋሚ ወደ ምድር ተመልሳ ነው የምትሄደው። ግራቪቲ አሲስት ያስፈልጋታል ማለት ድጋሚ ለማስወንጨፍ ማለት ነው። የመሬት የስበትን ስባትና እንደገና ተወንጭፋ ወደ ሌላኛው አስቴሮይድ ትሄዳለች። ሌላኛውን አስቴሮይድ ጋር እንደዚህ መረጃዎችን ተሰበሰብና ድጋሚ ወደ ምድር ትመጣና ተመልሳ ትወነጨፋለች የግራቪቲን እንደ ማስወንጨፊያ ነው የሚጠቀሙት ሳይንቲስቶቹ። የአንድን ፕላኔት ስበት ማስወንጨፊያ አሁን ያን ሁሉ ኤነርጂ የምትሄድበትን ኤነርጂ እሷ ላይ ያስቀምጠ መላካ ትችልም። ስለዚህ የነ ጁፒተር የተለያዩ ትልልቅ ፕላኔቶች ስበት እንደ ማስወንጨፊያ ይጠቀማሉ እና ትወነጨፍና እዛ ሄዳ አስቴሮይዱን ምርምር፣ ልክ ሯጮች ሩጫ መነሻ ላይ የእግር መደገፊያ እንደሚገርመላቸው ማለት ነው እንዲያስፈነጥራቸው እንዲያስፈነጥራቸው፣ እንደዛ ልክ ወደ መሬት በምትቀርብበት ሰዓት ላይ የመሬት ስበት በጣም ይስባታለች መንኩራኩር። ስለዚህ ልክ ወደ ፀሐይ ወደ መሬት ተቀረብ ብልና ተወን ጭፋ ደግሞ ወደዛ ድጋሚ ወደ ሌላኛው አስቴሮይድ ትሮጃን አስቴሮይድ ሄዳ የምትፈልገው መረጃ ሰብስባ እንደዚህ የ አስራ ሁለት ዓመት ሚሽን ነው። ሀያ ሰላሳ ሶስት አካባቢ ላይ ያቆማል ሚሽኑ። ግን በሀያ ሀያ ሰባት ሀያ ሀያ አምስት ላይ የምትደርሰባቸው አሉ እና በእኛ ስም የተሰየመ ነው። አዲስ መረጃም ሊመጣ ይችላል ማለት ነው። በክብደት ብናሰላው ሶስት መቶ ሰላሳ ሺህ መሬቶች ቢደመሩ ነው ጸሀይን በክብደት የሚያክሉት። ጸሀይ እንደው ከፈት ብትል ውስጧ የመሬት አይነቶች መሬትን አንድ ነጥብ ሶስት ሚሊዮን መሬቶች ውስጧ መግባት ይችላሉ። በጣም በርካታ ለማመን የሚከብዱ አስደናቂ የሆኑ ነገሮች ናቸው። አሁን ስለ ፀሐይ የምናነሳው ፀሐይ ደግሞ ቅንጣት የሆነችለት ሌላ ኮከብ አለ። ከእኛ ከመሬት ከፕላኔቶቿ ስናነጻጽራት እንደዚህ ግዙፍ ሆና ትታየናለች። ከሌሎች ከዋክብቶች አንጻር ደግሞ ትልቅ የምትባል ኮከብ አደለችም፣ መለስተኛ ወይም አነስተኛ የምትባል ኮከብ ናት። ምናልባት ከእሷ የሚያነሱ ኮከቦች ሊኖሩ ይችላሉ። አሉ አሉ። መልካም፣ አልጨረስንም የፀሐይን የህይወት ጉዞን በተመለከተ። አሁን ስለ ፀሐይ በርካታ ነገሮች አንስተናል። አሁን እንዴት ነው የፀሐይ ይህን ያህል ሂሊየም፣ ይህን ያህል ሃይድሮጂን መጠኑ እንዴት ታወቀ? ርቀቱስ እንዴት ታወቀ? በርካታ የሆኑ ወደ ውስጥ ገብተን አሁን ልክ መሬት ላይ መሬት ውስጥ ውሃ አለ የለም የሚባሉ ጥናቶችን እንደሚጠኑ ጋዝ ያለበት ቦታ እየተባለ እዚህ ላይ ሆኖ ሰው እንደሚያጠና ፀሐይ ላይም እንደዚሁ በሴስሞሎጂ ነው። ምድር ላይ እንትን የምንለው ሂሊዮ ሴስሞሎጂ ደግሞ የሚባል አለ። ሂሊዮ ሴስሞሎጂስቶች ፀሐይ አካባቢ ውስጧ ያለውን በሙሉ የሚያጠኑበት በጣም የረቀቀ እንትን ነው። እና እነኝን እነኝን ሀሳቦችን የተለያዩ ነገሮችን ደግሞ በሚቀጥለው ወደ ውስጥም እየገባን እንትን ላለን ቀደም ሲል በፀሐይ ዙሪያ ዘጠኝ ፕላኔቶች አሉ ሲባል መኖሩ አይዘነጋም። ሳይንስ በማንኛውም ዘርፍ እያደገ ሲሄድ ብዥታዎችን እያጠራ ያልታወቁ ነገሮችን እያሳወቀ ይሄዳል። በመሆኑም በሕዋ ሳይንስም ተመራማሪዎች የበለጠ ምርምራቸውን እያሰፉና እያጠሩ ሲሄዱ ከፀሐይ ባላት ርቀት የመጨረሻዋ ትባል በነበረችው ፕላኔት ፕሉቶ ላይ ያላቸውን አቋም ቀየሩ። ፕሉቶ ከሌሎቹ ፕላኔቶች አንጻር ስትታይ እንደ ሙሉ ፕላኔት ልትቆጠር አይገባም፣ የአንድን ፕላኔት መመዘኛ አታሟላም በሚል ድምዳሜ ላይ ደርሰዋል። በፀሐይ ዙሪያ በመዞር ከሆነ አስቴሮይዶችም ልክ እንደ ፕላኔቶቹ በፀሐይ ዙሪያ ይዞራሉ። ጨረቃዎችን በመያዝ ከሆነም ጨረቃ የሌላቸው ፕላኔቶችም እንዳሉ ሁሉ ጨረቃ ያላቸው ድዋርፍ ፕላኔቶችም አሉ። ፕሉቶ ከዋናዎቹ ፕላኔቶች ይልቅ ቅርበቷ ወደ እነዚህ ድዋርፍ ፕላኔቶች ነው። ለአቅመ ፕላኔት አልበቃችም። ምክንያቱም በዙሪያዋ ያለውን አካባቢ ወይ በመሰብሰብና በማዋሃድ ወይም ደግሞ በመግፋትና በማራቅ አላጸዳችም ተብላለች። ስለዚህ አሁን ባለው መረጃ የስርዓተ ፀሐይ ፕላኔቶች ብዛት ስምንት ናቸው ማለት ነው። የስርዓተ ፀሐይ ፕላኔቶች በሁለት ምድብ ይከፈላሉ ከፀሐይ ባላቸው ርቀት የተነሳ የውስጥ ወይም ኢነር እና የውጪ ወይም አውተር ፕላኔቶች ተብለው ይከፈላሉ። በተፈጥሯቸው ደግሞ ጠጣር ወይም ተረስተሪያል እና ጋዛማ ወይም ጋሼስ ፕላኔቶች በማለት ይታወቃሉ። የውስጥ ወይም ጠጣር ማለትም ተረስተሪያል የሚባሉት አራቱ ፕላኔቶች ከፀሐይ ባላቸው ርቀት ከውስጥ ወደ ውጭ ሲጠሩ ሜርኩሪ፣ ቬነስ፣ መሬትና ማርስ ናቸው። እነዚህ ፕላኔቶች በአፈጣጠራቸው ከአለትና ብረት ቁስ የተፈጠሩ ጠጣር ፕላኔቶች ሲሆኑ በመጠናቸውም በአንጻራዊነት አነስተኛ ናቸው። የውጭ የሚባሉት ጠጣር ያልሆኑትና የጋዝነት ባህሪ ያላቸውና በመጠናቸውም በአንጻራዊነት ገዘፍ የሚሉት ፕላኔቶች ደግሞ ሌሎቹ አራቱ ፕላኔቶች ናቸው። የዛሬው ፕሮግራም ትኩረታችን የውስጥ ወይም ጠጣር ማለትም ተረስተሪያል የሚባሉት አራቱ ፕላኔቶች ይሆናሉ። ስለ እያንዳንዱ ፕላኔት ብዙ ነገሮችን ማንሳት ቢቻልም እኛ ጠበብ አድርገን ጥቂት መረጃዎችን እንነግራቸዋለን። ዶክተር ኤፍሬም ትኩረታቸውን በእነዚህ የውስጥ ፕላኔቶች ወጣ ያሉ አስገራሚ ነገሮቻቸው ላይ ትኩረት በማድረግ ያወጉናል። ስለ ፀሐይ ሁርተን ስለ ልጆቿ ስለ ፕላኔቶቹ ሳናነሳ እናልፍም። መጀመሪያ የፕላኔቶቹን ባህሪ፣ የጨረቃዎቻቸውን ባህሪ ይመስለኛል እስከ ሁለት መቶ ሦስት ሁለት መቶ ምናምን ገደማ ጨረቃዎች አሉ። እነኚህ ጨረቃዎች እኩል የተካፈሉ ለፕላኔቶቹ አይደሉም። ምንድን ፌርሊ ዲስትሪቢሽን የሚለው ነገር የለም። አንዳንዶቹ የሌላቸውም አሉ። መሬት ደግሞ አንድ ነው ያላት። ፕላኔቶች ከፀሐይ ጋር አብረው እንደተፈጠሩ አንስተናል። ከፀሐይ መፍጠሪያ ወይም ፀሐይ ከተፈጠረችበት ማተር የተረፈው ራቅ ራቅ ያለው ፕላኔቶችን ፈጠረ ብለናል። የፕላኔቶቹስ ጨረቃዎች እንዴት ተፈጠሩ? ፕላኔቶቹስ እንዴት ተፈጠሩ? የሚለውን እዚህ ላይ አጠር ባለ አገላለጽ እስኪ ቢያስረዱ። ከእኛ ጨረቃ እንጀምርና እቺ የኛ ጨረቃ ከኛ ወደ 300 ምናምን ሺህ ኪሎ ሜትር አካባቢ ርቀት ላይ ነው ሆና በኛ ዙሪያ መዞሩ። አሁን ቺ ጨረቃ እንዴት ተፈጠረች? እንዴት እዚች አካባቢ ለምን አንድ ብቻ ሆነ? የሚሉ የተለያዩ ነገሮች ይነሳሉ፣ እና ሳይንሳዊ ግምቶች አሉ። አንዳንድ ነገሮችን ማወቅ በሚያቅተን ጊዜ ሳይንሳዊ የሆነ ግመታ ግመታውም የተለያዩ እውቀቶችን የሳይንስን እውቀት መሠረታዊ ያደረገ ነው። ዝም ብሎ ግመታ አይደለም እና ከመሬት ጋር ከመሬት ተቦጭቃ ሄዳ እንደሆነች የሚያስረዱ የምርምር ውጤቶች አሉ። በሆነ አጋጣሚ ከመሬት ከሆነ ነገር ጋር ስትጋጭ ፕላኔትን የሚያክል ነገር እንደዚህ በሚጋጭበት ጊዜ የሆነ አፈር ተቦጭቆ ወደ ራቅ ያለ ቦታ ሄድና ደግሞ እዛው ተሰብስቦ የራሱን ተሰብስቦ አንድ እንደ ፕላኔት ለመሆን ያቅተውና እዛው መሬት ዙሪያ እየዞረ የመሬት ጨረቃ ሆኖ ይቀራል። እና የመሬት ጨረቃ ከዛ ነው የሚል ሀሳብ አለ። ያው ምርምር ስራዎች በጣም በርካታ ምርምር ስራዎች ይካሄዳሉ። በአንድ ወቅት መሬት እንደ እርሷ ካለ ፕላኔት መሰል አካል ትላተምና ትዋሃዳለች። ታዲያ በዚህ የሁለቱ ግዙፍ አካላት ግጭት ጊዜ የተወሰነው አካላቸው ተፈናጥቆ ወደ አካባቢው ህዋ ይበተናል። ይህ የተበተነ ፍንጥርጣሪ ከውህዱ መሬት እርቆ ሳይሄድ በእናት አካሉ ዙሪያ እየዞረ በሂደት ወደ አንድ ቦታ እየተሰበሰበ በመሄድ ዛሬ ጨረቃ የምንላትን የተረጋጋች አካል ፈጠረ የሚል ነው ንድፈ ሀሳቡ። ወደ ጨረቃ ሄዶ የመጡ ሰዎች ከዛ ናሙና ይዞ መጥቶ ከምሬት ናሙና ወስዶ እድሜያቸውን ተመሳሳይነታቸውን እንደዚህ በማጥናት ሊሆን የሚችል ይህን ይመስላል። እስቲ ከሜርኩሪ ጀምሬ ስለ ፀሀይ መዞር ስላነሳን በምን ያህል ትዞራለች? ሜርኩሪ፣ ቬኑስ ማግኔቲክ ፊልድ አላት ወይ? የቀኗ ሁኔታ፣ የአመቱ ርዝማኔ ምን ይመስላል የሚለውን ቁጥራዊ መረጃ ስናነሳ ሜርኩሪ በራሷ የራሷን አመት ለመፍጠር እንግዲህ ያው በፀሐይ ዙሪያ በጣም ቅርብ ለፀሐይ ቅርብ ስለሆነች በጣም መፍጠን አለባት እና እኛ ምድር ላይ ሰማንያ ስምንት ቀን ሲሆነን እሷ አንዴ ዞራ ትጨርሳለች። ይህም ማለት ልክ ሶስት ወር ሊሆነን እኛ እዚህ ምድር ላይ ሁለት ቀን ምናምን አካባቢ ሲቀረን እሷ አንድ ጊዜ ዞራ የሜርኩሪ አንድ ዓመት እኛ እዚህ ጋር ሰማንያ ስምንት ቀን ሆኖናል ማለት ነው። ግን ደግሞ በራሷ ዛቢያ ላይ ደግሞ በራስ ዛቢያ መዞር ነው ቀንና ሌሊትን የሚፈጥረው እና በራሷ ዛቢያ ላይ ደግሞ ለመዞር ሀምሳ ዘጠኝ የምድር ቀን በጣም ቀስ ብላ ነው የምትሾረው በጣም ቀስ ብላ የምትሾረው እና ሀምሳ ዘጠኝ ቀናትን እኛ እዚህ ሲሆነን፣ ሁለት ወር አካባቢ ሲሆነን እሷ አንድ ጊዜ ፀሐይ ላይ ሜርኩሪ ላይ የወጣች ፀሐይ ለመጥለቅ እኛ እዚህ ሁለት ወር ሆነ። ወደ ቬኑስ ስንመጣ ደግሞ በጣም አስገራሚ ነገር አለ። ቬኑስ በፀሐይ ዙሪያ ለመዞር ተቃራኒ ዞረት ነው የሚዞረው። መሬት አሁን ካውንተር ክሎክ ወደ ምስራቅ ወደ ምንለው ይሄ ምንድን ነው? ካውንተር ክሎክ ዋይዝ ማለት ፀሐይ የሚዞር ሰዓት ተቃራኒ የሰዓት ተቃራኒ ሰዓት የሚዞርበት ዞረት አለ። የእሱ ተቃራኒ መሬቶች መሬት ሌ አብዛኛው ፕላኔቶች እንደዛ ነው የሚዞሩት። እቺ ቬኑስ ግን ሪትሮግሬድ ወይም ደግሞ ካውንተር ማነው ክሎክዋይዝ የሰዓትን የሰዓትን አቅጣጫ ተከትላ ነው የምትዞረው ልክ ምን ማለት ነው? እኛ አሁን ወደ ምስራቅ ነው መሬት እየዞረች ያለችው፣ በምስራቅ አቅጣጫ፣ ቬኑስ ደግሞ ወደ ምዕራብ እንደዚህ ትዞራለች እና የቬኑስ በጣም የሚገርመው በፀሐይ ዙሪያ አንድ ጊዜ ዞሮ ለመጨረስ የሁለት መቶ ሀያ አራት የምድር ቀን ይፈጅባታል። ሁለት መቶ ሀያ አራት የምድር ቀን። በጣም የሚገርመው ምን መሰለህ፣ በራሷ ዛቢያ ላይ ደግሞ ለመዞር ሁለት መቶ አርባ አራት ቀን ይፈጅባታል። ከሞላ ጎደል ተቀራራቢ ነው ዓመትና ቀኗ ማለት ነው። ቀኑ ይበልጣል እንደውም፣ የቀኑ ይበልጣል። ያ ማለት ከዓመቱ ቀኑ ይበልጣል። ይህም ማለት ቬኑስ ላይ ቢሆን ኖሮ ይህን ኢንተርቪው ዛሬ ያደረግነው የነገ ሰው ይበለን ከማለት የአመት ሰው ማለት ነው። በራሷ አዛቢያ ላይ የምትዘገይ ከሆነ ረጅም ጊዜ ይወስድባታል። በፀሐይ ዙሪያ የምታደርገው ሪቮሉሽን ወይም መዞር ደግሞ በአንጻራዊነት ያጥራል፣ እንደማለት ያጥራል። ስለዚህ አመቱ አጭር ነው ከቀኑ ሲነጻጽር። አው ቀኑ ይረዝማል፣ ቀኑ ረጅም ነው፣ ቀኑ ረዥም ነው። ፀሐይ አንዴ ወጥታ እስክጠልቅ ድረስ እስክጠልቅ ድረስ አመቱ እንትን ይላል እና ይሄም የሆነው ወደ ተቃራኒ አቅጣጫ ከሌሎቹ እንትን የምትለው እንደዚህ ፕላኔት ሳይዝ የሆነ በፕላኔት እንትን ግጭት ተፈጥሮ እና ወደ ተቃራኒ እሷን እንድትዞር አድርጓታል ተብሎ ይሄን ያህል። ለምንድን ነው ቀርፋፋ የሆነችው? ምንድን ነው ሌሎቹ እንደዚህ በጣም እየፈጠኑ እሷን እንደዚህ የሚያፈጥ እንትን ሚላት ምንድን ነው? ጨረቃም የላትም ማግኔቲክ ፊልድም የላትም። ያ ማለት ከፀሐይ የሚመጡት ፍንዳታዎች በሙሉ በቀጥታ የሚከላከል መግነጢሳዊ ባህሪ የላትም እና ፕላኔት ሳይዝ የሆነ ፕላኔቱን የሚወክል በለው ግን አለቶቿ አካባቢ ላይ ዝቅ ብለ ብታይ ሊኖር ይችላል። አለቶች ማግኔቲክ ባህሪ ይኖራቸዋል ግን ፕላኔቱን የሚያክል አሁን የመሬት ፕላኔት ሳይዝድ ነው። እና እሷ ማግኔቲክ ፊልድ የላትም። ስለዚህ ከፀሐይ የሚመጣ ጨረር ቁሶች በቀጥታ ወደ ውስጥ ነው የሚገቡት፣ በቀጥታ አካሏ ላይ ያርፋሉ። አካሏ ላይ ያርፋሉ። የሚገርም ቬኑስ ላይ ያለው ሙቀት ሜርኩሪ ላይ ካለው ይበልጣል። ሜርኩሪ ለፀሐይ ተቀርባለች፣ ከባቢ አየሯ ነው በጣም በርካታ። አሁን እንዳልኩ የሚከላከል ነገርም የላትም። አትሞስፌሯ በጣም እንደዚሁ በከፍተኛ ሙቀት ውስጥ ትታመቃል። አንዱ እሷን ለየት የሚያደርገው እሱ ነው። ወደ ምድር ስንመጣ ምድር ሀያ አራት ሰዓት እንደዚህ ለመዞር ይፈጅብናል። እቺ በየቀኑ የምናየው ነገር ነው። በአመት ደግሞ አንድ ጊዜ ዞሮ ለመጨረስ ሶስት መቶ ስልሳ አምስት ቀን ይፈጅብናል። ማግኔቲክ ፊልድ አለን። ከፀሀይ የሚመጣን መግነጢሳዊ ባህሪው የኛ ከፀሀይ የሚመጣን ጨረር የተለያየ ቁሶችን እንድንከላከል ያደርገናል። ስለ ጸሀይ፣ ስለ መሬት ማግኔቲክ ፊልድ መግነጢሳዊ ባህርይ ሳነሳለ አንድ ዚሁ ላይ የሚገርም ነገር የሆኑ ወፎች፣ የወፍ ዝርያዎች አሉ አውሮፓ ውስጥ አካባቢ የሚኖሩ እና ወይዘሩ ይቀየርና ዝናባማ ወቅት የነበረበት እርጥብ ነገር የሚያገኙበት ወቅት ምግብ በቀላሉ የሚያገኙበት ወቅት ይቀየርና ድርቅ የሚሆንበት ጸሀይ ሙሉ ጸሀይ ብቻ የምትሆንበት ጊዜ ይመጣባቸዋል። በዚህም ጊዜ ከአንድ ቦታ ወደ አንድ ቦታ ረጅም ቦታ ርቀው ይሄዳል። ከአህጉር ወደ አህጉር ነው እንደውም የሚሄዱት። በጣም ጥሩ እና ሄደው ያ ወቅት ደግሞ ተመልሶ ያዝናባማው ወቅት የተሻለው ወቅት በሚመጣበት ጊዜ ተመልሰው የተነሱበት ቦታ ላይ ያርፋል። እንዴት አድርገው ተብሎ በጣም ረዥም ጊዜ ሲጠናቆይ እንዴት ያውቁታል? እንዲታወቁ ሲባል ይህንን የመሬትን ማግኔቲክ ፊልድ አቅጣጫ ተከትለው ነው ያንን እንደ ሪፈረንስ ተጠቅመው ነው ወደ ቀድሞው ቦታቸው የሚመጡት። ተፈጥሮ ያንን የሚለዩበት አቅም ሰጥቷቸዋል ማለት ነው፣ አቅም ሰጥቷቸዋል። አንጎላቸው አካባቢ በጣም በርካታ አሁንም የምርምር ስራው እንደቀጠለ ነው እና ሳይስቱ መልሰው እዛው ቦታ ላይ ያርፋሉ እና የመሬትን ማግኔቲክ ፊልድ እየተከተሉ ነው የሚል ሲበሩም፣ አቅጣጫቸውን ከሱ ጋር እንትን ትይዩ እያደረጉ ነው ወደ ስፍራቸው የሚደርሱት ነው። ቀጥለን ደግሞ ማርስ አለች። ማርስ ወደፊት እኛ ልንኖርባት የሰው ልጅ ምናልባት የተለያዩ ናሳም ቻይናም እዛ ላይ ማሳረፍ ችለዋል። ወደፊትም እዛ ካ ያሉ ውሃ ነበር ወይ የሚለው ሮቦቶችን ሮቦቶችን ማሳረፍ ችለዋል። ሮቦቶቹ እዛ አርፈው ኤክስፐሪመንት ይሰራሉ። የማርስን አፈር እያነሱ ላቦራቶሪ፣ አነስተኛ ላቦራቶሪ ውስጣቸው አለ። ያንን እያደረጉ መረጃ ይልካሉ። በርካታ ነገሮችን ይሰራሉ እና ማርስ ስድስት መቶ ሰማኒያ ሰባት ቀናት የመሬት ቀናት ከሁለት መቶ የሁለት ዓመት ምናም አካባቢ ይንበለው እና ስድስት መቶ ሰማኒያ ሰባት የመሬት ቀናት አንድ ጊዜ ዞራ ለመጨረስ ይፈጅባታል። ደስ የሚለው በራሷ አዛቢያ ለምትዞረው ልክ እንደኛው እኛ ሀያ ሶስት ሰዓት ከ ሀምሳ ምናምን ሰከንድ ደቂቃ ምናምን ነው የማርስ ደግሞ ሀያ አራት ነጥብ ስድስት ነው። ሀያ አራት ነጥብ ስድስት ሰዓት የእኛን ሰዓት ማለት ነው። ልክ ከኛ ጋር ቀኑ ይቀራረባል ቀናችን። አትሞስፈሩ በብዛት በካርቦን ዳይኦክሳይድ የተሞላ ነው እና ይሄንን ቀይሮ ወደ ኦክሲጂን አሁን ከዚህ የሚደረግ ሙከራ እዛ አካባቢ ካርቦን ዳይኦክሳይድን ወደ ኦክሲጂን የመቀየር አካባቢውን ህይወት የሚኖርበት ለማድረግ የሚደረጉ ተግሎች አሉ ጥረቶች አሉ። ለጊዜው ለመኖር ምቹ ባትሆንም የሳይንስና ቴክኖሎጂ እድገት የሚያመጣው አይታወቅምና ነገሮች ተቀይረው ማርስ ሕይወት ልታኖር ትችል ይሆናል። በርካታ የሳይንስ ልብ ወለድ ፊልሞችም ተሰርተውባታል። የአገር ልጆች፣ ቀደም ብዬ እንዳልኩት ስለ እያንዳንዱ ፕላኔት በሰፊ ማውራት ቢቻልም በጥቂት በጥቂቱ እያደረስናቸው ነው። ሌላ ጊዜ እያንዳንዱን በጥልቀት ልንቃኝ እንችል ይሆናል። የዛሬውን በዚህ አበቃን። ሳምንት የውጪ ወይም አውተር ፕላኔቶች በሚባሉትና ሌሎች ጉዳዮች ጠብቁን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋር